ከተቃዋሚ ፖለቲካ ጎራ ያሉት ፖለቲከኞች በኢትዮጵያ ላለው የፖለቲካ ቀውስ መፍትሄው በኢህአዴግ እጅ ነው ይላሉ። በቅርቡ በኢህአዴግና በተቃዋሚ ፖለቲካ ፓርቲዎች መካከል የተጀመረው ድርድር ለውጤቱ እንዲበቃ ድርድሩን የእውነት ማድረግ አለበት ሲሉም አስተያየታቸውን ይሰነዝራሉ። የገዢውና የተቃዋሚ ፓርቲዎች ተወካዮች አራተኛ ዙሩን ድርድራቸውን ባለፈው የካቲት 24 እንዳጠናቀቁ ይታወሳል። ተቃዋሚዎችን ወክለው በስብሰባ ላይ የሚሳተፉት እስካሁን በስብሰባው ዓላማዎች ላይ መስማማታቸውንና ደስተኛ መሆናቸውን ቢናገሩም ሌሎቹ ግን አሁንም ብዙ የሚያከራክሩ ነጥቦች እንዳሉ ገልጸዋል። የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ምስጢራዊ በመሆኑ መረጃ ለማግኘት እንደሚከብድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር የሆኑት ፕሮፌሰር በየኔ ጴጥሮስ ገልጸዋል። ፓርቲያቸው ከኢህአዴግ ስብሰባ የሚጠብቀውን እንደሚከተለውም ገልጸውታል። እኛ የምንፈልገው በዚህ ስብሰባ ላይ ናቸው በሚጥለውም ይሁን በፈለጋቸው ሁኔታ ተጠቅመው ውጤት ያለው ድርድር ውስጥ ለመግባት ቢወስኑ እና ያንን ማየት ይፈልጋለሁ። ያም ማለት ምንድን ነው? አሁን ድርድር ተብሎ የተያዘው ዝም ብሎ ጉባኤ ላይ ውይይት ነው እንጂ ድርድር አይደለም። ድርድር ማለት እንዴት አድርገህ በሸንጎ ላይ ትደራደራለህ? የሚደራደሩት እኮ ሁለት ዋና ጉዳዮችን የሚያውቁ ሰጥተው መቀበል የምችሉ በፖለቲካ ምህዳሩ ላይ ዋጋ ያላቸው ለምሳሌ በምርጫ ተወዳድሮ ማሸነፍ የሚችሉ ወይም ፖቴንሻል ያላቸው ወገናዊ ናቸው መደራደር ያለባቸው እንጂ ባለጉዳይ የሆነውንም ያልሆነውንም ምንም ችግር የሌለበትንም ለማስመሰል ፖለቲካ ፓርቲ ተብለው ስም የተሰጣቸውን ሁሉ ሰብስቦ ተደራደሩ ብሎ ነገር ጨርሶ ለጉዳዩ ክብደት ያለመስጠት ነው። ስለዚህ በእኛ በኩል ኢህደግ ተቀምጦ በዝርዝር መደራደር ያለበት ከመድረክ ጋር ነው ብለናል። ይህንን ተስማምተው ቢመጡ መቅጣጫ የያዙ ማለት ነው። የውይይቱም ይሁን የድርድሩ አኳህን ምን ደረጃ ላይ ይገኛል ለምለው ጥያቄ ፕሮፌሰር በየኔ ስመልሱ ምንም ምን ምንም እስካሁን ያለው እኮ ዝም ብሎ የተሰባሰብንበትን ጉዳይ አሪስቱ ላይ እንኳን መስማማት የማይቻልበት የጨረባ ልብስ አይነት ነገር ነው። አንዱ አንዱ ይላል፣ ሌላ ሌላው ይላል። አንዱ ምክክር ነው ይላል፣ ሌላኛው ክርክር ነው ይላል፣ ሌላው ድርድር ነው ይላል። እሱ እንኳን መስማማት አራት ዙር ተገናኝተን እኮ መስማማት ያልቻልንበት ሁኔታ ነው። ለዚህም ነው እኮ በዚህ አይነት ሁኔታ መደራደር አይቻልም የምለው እኔ። ምንም የተመዘገበ ውጤት የለውም ነው የምልህ እስካሁን ድረስ። የገዢውን ፓርቲ እርምጃ እና አቋም እንዴት ትመለከቱታላችሁ? ብለን ከአድማጮቻችን አስተያየት ጠይቀን ነበር። ሳውዲ አረቢያ እንደሚኖሩ የሚናገሩት አቶ ታደሰ ሲሳይ ድርድሩ የይስሙላ ነው ይላሉ። ኢህአዴግ ድርድርን ለሱ አዲስ ነገር አይደለም። ከድርድርም ደግሞ የኢትዮጵያ ሕዝብ መቸውም ቢሆን መፍትሄ አግኝቶ አያውቅም እና ይሄን ግርግር በዚህ መልኩ እፈታለሁ ብሎ ለሚዲያዎች ሽፋን ከማድረግ ውጭ ምንም አይነትም የሆነ የኢትዮጵያ ሕዝብ የሚያገኘው መፍትሄ የለም። ግን እንደዚህ እያለ ህዝቡን ያለውን የነፃነት ጥያቄ ለማላላት የሚጠቀምበት ዘዴ ነው እንጂ አንዳችም ነገር መፍትሄ አይመጣም። ወደ እውነቱ ከተሄደ ግን በዚህ ድርድር ላይ ምናልባት በኦሮሚያ ክልል ያለውን ግርግር መፍትሄ የማምጣት እድሉ በእጁ ነው፣ የማስተካከልም አቅም ይኖረዋል ብዬ ገምታለሁ። በዚሁ ርዕስ ላይ የዶቼ ቬለ የፌስቡክ ድረ ገጽ ተከታታዮቻችንን አወያይተን ነበር። አቶ ቢኒያም ጌታቸው በሚል የፌስቡክ ስም የያዙት ግለሰብ አንድም የምርጫ ጣቢያ ላይ ያላሸነፉ ተቃዋሚዎች እንዴት ህዝቡን ወክለው ይደራደራሉ ሲሉ ጠይቀዋል። አቶ ጅሩ አዱኛ የተባሉት ደግሞ የገዢው ፓርቲ አቋም በዚህም ድርድር ራሱ ዳኛ፣ ራሱ አራጋቢ፣ ራሱ ተጫዋች ሆኖ ነው ያለው ሲሉ ትችታቸውን ሰንዝረዋል። የኢህአደግ ስራ አስፈጻሚ ኮሚቴ ስብሰባ በውይይቱም ይሁን በድርድሩ ላይ ይዘው የወጣውን ነጥቦች በተመለከተ የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።